የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ በምጽሩ ዩኤንኤፍፒ በዘገባው በዓለም አቀፍ ደረጃ ሁለተኛ ዓለም ጦርነት ያስከተለው በላይ ዛሬ በግምት ወደ 60 ሚሊዮን ገደማ የሚሆኑ ሰዎች ከመኖሪያ ቀያቸው መፈናቀላቸውን ያትታል። ከዚህ በተጨማሪ በተፈጥሯዊ ክስተት አደጋዎች 200 ሚሊዮን ሰዎች በአመት እንደሚጠቁም ይጠቅሳል። ደ ስቴት ኦፍ ፖፑሌሽን 2015 የሚል ርዕስ የተሰጠውና ዛሬ በአዲስ አበባ ላይ የተለቀቀው ይህ የዩኤንኤፍፒ ዘገባ በተፈጥሯዊ ክስተት ወደ ደህንነት የሚገቡ ከ11 አገሮች መሃል ኢትዮጵያ አንዷ መሆኗን አስታውቋል። ዘገባው ኢትዮጵያን ጨምሮ ኒጀር፣ ማሊ፣ ሶማሊያ፣ ብሩንዲ እና ቻድ በኃይለኛ ድርቅ ሊጎዱ የሚችሉ አገ ነገሮች ናቸው ስልም ያብራራል። ከአፍሪካ ቀንድ በጎርጎሮሲያዊ በ2014 በግጭትና ሁከት ምክንያት በአገር ውስጥ ከቤት ንብረቱ የተፈናቀለ ህዝብ በሶማሊያ ከ1.1 ሚሊዮን በላይ ሲሆን በኢትዮጵያ 397200 በኤርትራ ደግሞ 10000 ይደርሳል ተብለዋል። ከአፍሪካ አገሮች ኢትዮጵያ ትልቅ የስደተኞች ቁጥር እንደምታስተናግድ የሚናገሩት በኢትዮጵያ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዋና ዳይሬክተር ፋውስቲን ያሆ አብዛኛው ስደተኛ ደቡብ ሱዳን እንደሚመጡ ይናገራሉ። ሜ በደቡብ ሱዳን ዋነኛው ምክንያት በእርግጥ ጦርነት ነው። የሚያሳዝነው ሌሎች አፍሪቃ ሀገሮችም የሰብአዊ ቀውስን ተከትሎ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሱት እንደዛው ከጦርነትና የትጥቅ ትግል ነው። ሁለተኛው ምክንያት ሰዎችን ከቂያቸው ገፍቶ የሚያወጣቸው ደግሞ በአሁኑ ጊዜ በአፍሪቃ ቀንድ እያየነው ነው ያለው ከጥርቅቃ የተገናኘ ሰብአዊ ቀውስ ነው። በአሁኑ ሰዓት እኛን የሚያሳስበን ሌላ ትልቅ ሰብአዊ ቀውስ በኢትዮጵያና ሌሎች በአፍሪቃ ቀንድ በሚገኙ ሀገሮች ይከሰታል ብለን ነው። ጥናቱ ዛሬ ከሶስት አምስተኛው የእናቶች ሞት በስደተኞች መጠለያ እንደሚከሰት ጠቅሶ በየቀኑ 57 ሴቶች እና ወጣት ልጃገረዶች በእርግዝና ወቅት በሚፈጠሩ ውስብስብ ችግሮች እና በአስቸኳይ የወሊድ ወቅት ለሞት እንደሚዳረጉ አትተዋል። የስነ ተዋልዶ መሰረተ ልማት እጦት ከወሊድ ጋር ተያይዞ የሚመጣውን ችግር እንዳባባሰው ፋውስቲን ያሆ ይናገራሉ። when populations move and they find host communities. ሰዎች ከቦታ ቦታ ሲንቀሳቀሱና እነሱን የሚቀበል አገር ሲያገኙ ግን ይሄ የሚቀበላቸው አገር እራሳቸው በጤና ጥበቃ የተካኑ እና የጤና አገልግሎቶችን የሚሰጡ ከሆነ በእቃ አቅርቦትና በጤና ስርዓቱ ውስጥ ስደተኞችን ለማስገባት ያስችላቸዋል። ግን እንዳለመታደል ሆኖ ይህን ማቅረብ የማይችል ማህበረሰብ ውስጥ ነው ያለ ነው። ያ ማለትም በጤና ጥበቃ መርህ አኳያ በደንብ የተካኑ አይደሉም። የተፈጠረውን ቀውስ ተከትሎ እርዳታ ቢገኝም ግን በጣም በቂ አይደለም። ወደ 700 ሺህ ስደተኞችን አንድ አገር በአጋጣሚ ስትቀበል የትኛውም ሀገር ቢሆን ዝግጁ ላይሆን ይችላል። በሰብአዊ ማዕቀፍ ውስጥ ከወሲብና ሥነ ተዋልዶ ጤና ጋር ተያይዞ የሚመጡ ቀውሶች የሚፈጥሩት በጤና ጉዳዮች ብቻ አለመሆኑን አላፊው ይናገራሉ። በሰብአዊ ማዕቀፍ ውስጥ ከወሲብና ሥነ ተዋልዶ ጤና ጋር ተያይዞ የሚመጡ ቀውሶች የሚፈጥሩት በጤና ጉዳዮች ብቻ አለመሆኑን አላፊው ይናገራሉ። ከጾታ ጋር ተያይዞ የሚመጡ ጥቃቶች ቀውስ በሚፈጠሩበት ጊዜ ሌላኛው ችግር ሆኖ ይታያል ብለዋል። ስደተኞች በጦርነት በተፈጥሯዊ ሀብቶች ወይም ሌሎች ቀውሶች ምክንያት በከፍተኛ ቁጥር ሲሰደዱ የተቀባይ ሀገሮች አቅም እንደምዳከም፣ እንዲሁም የስደተኞች ማህበራዊ ልምዶች ማለትም የመነጋገርና እርስ በርስ መረዳዳት እንደምላላ ፋውስቲን ያሆ ተናግረዋል። በእሳቸው ገለጻ እንዲህ አይነት ሁኔታ ውስጥ ቀጥተኛ ተጠቂ የሚሆኑት ወጣት ልጃገረዶች እና ጎልማሳ ሴቶች ናቸው።